በኢትዮጵያ በሚደርሱ የትራፊክ አደጋዎች ዋነኛ ተጎጂዎቹ ወጣቶች መሆናቸው የሚደርሰውን ሰብአዊና ኢኮኖሚያዊ ጉዳት ከፍ እንዲል አድርጎታል ሲሉ ባለሙያዎች ይናገራሉ። ለችግሩ ዘላቂ መፍትሄ ለማምጣትም መንግሥት በትኩረት እንዲሰራ ማሳስበዋል። የኢትዮጵያ መንገድ ደህንነትና መድን ፈንድ አገልግሎት በበኩሉ የትራፊክ አደጋ አሁንም ሀገራዊ ስጋት መሆኑን ጠቅሶ ነገር ግን የተጎጂዎቹ መጠን እየቀነሰ መምጣቱን አስታውቋል። የመንገድ ደህንነትን በትምህርት ሥርዓት ውስጥ እንዲካተትና የሕግ ማሻሻዎችን በማድረግ ለችግሩ ዘላቂ መፍትሄ ለማምጣትም እየሠራው ነው ብሏል። በዚህ ጉዳይ የተጨማሪያለ በኢትዮጵያ የትራፊክ አደጋ አሁንም ሕይወት መቅጠፉን ቀጥሏል። በቅርቡ እንኳን በሲዳማ ብሔራዊ ክልላዊ ምስራቃዊ ሲዳማ ዞን ቦና ዙሪያ ወረዳ በተከሰተው አደጋ ሰባ አንድ ሰዎች ለልፈት ሕይወት ተዳርገዋል። በአዲስ አበባ ዩኒቨርሲቲ የቴክኖሎጂ ኢንስቲትዩት የመንገድና ትራንስፖርት ክፍል ተመራማሪ የሆኑት ዶክተር ዮናስ ምናሉ ኢትዮጵያ ካላት የመኪና ቁጥር አንጻር ሲታይ የሚደርሰው የትራፊክ አደጋ ቁጥር ከፍተኛ ነው ይላሉ። በትራፊክ አደጋ ከሚደርሱ አስር የሞት አደጋዎች መካከል ዘጠኙ የሚከሰቱት ኢትዮጵያን ጨምሮ በታዳጊ ሀገራት ነው የሚሉት ዶክተር ዮናስ ምክንያቶችንም እንደሚከተለው ያብራራሉ። አንደኛው ከመኪኖች አንጻር መኪኖች አሰራራቸው ሊሆን ይችላል። እድሜያቸው ሊሆን ይችላል። ሞዴላቸው ሊሆን ይችላል። ከዛ አንጻር አደጋ ያው ሊከሰት ይችላል። አንደኛው ምናልባት በዚህ ምክንያት የሚከሰት አደጋ እንደው አምስት አስር ፐርሰንት ቢይዝ ነው እንደ አጠቃላይ ማለት ነው። እና ምናልባት ሁለተኛው ከአጠቃላይ እንግዲህ እንቅስቃሴ መንገድ አሰራሩ አንጻር ዲዛይኑ ሊሆን ይችላል። የሚገነባበት ሁኔታ፣ የአየር ንብረቱ፣ ሌሎች ሌሎች ነገሮችን ያው እነዚህም ልንወስድ እንችላለን። እነዚህ ምናልባት የተወሰነ እስከ አስራ አምስት እስከ ሀያ ፐርሰንትም ድርሻውን ሊወስዱ ይችላሉ እና ዋናው ብዙውን ድርሻ የሚወስደው ብዙ አደጋዎች የሚከሰቱበት እንደው እስከ ሰማንያ እስከ ዘጠና ፐርሰንት የሚወስደው ከሰው ጋር የተያዘ ነው፣ ወይም የሰው ኢረር ምንለው ማለት ነው። ይሄ በትክክል የሹፌሩን የድራይቨሩን አነዳድ እስኪል የመንጃ ፍቃድ አወጣጡ፣ የእግረኛ ደግሞ አጠቃቀም መንገድ አያያዝና ከነዚህ ጋር እያለ ስለዚህ የታዳጊ ሀገራት ላይ እኛ ኢትዮጵያንም ጨምሮ አደጋዎቹ በጣም አደገኛ ሰፊ የሆኑ የመጡበት ይሄ ትልቁን ፋክተር የሚይዘው ዘጠና ሰማኒያ ፐርሰንቱን የሚይዘው ሰዎቹ ላይ ያለው ማኔጅ የምናደርግበት የምንሰራበት ሲስተም ላይ ብዙ ክፍተቶች ስላሉበት ነው ብለን መደምደም የምንችለው ነገር ይኖራል። የዓለም ጤና ድርጅት በትራፊክ አደጋ በየዓመቱ አንድ ነጥብ ሁለት ሚሊዮን ገደማ ሰዎች ሲሞቱ ከሀያ እስከ ሀምሳ ሚሊዮን የሚደርሱት ደግሞ ለአካላዊ ጉዳት እንደሚዳረጉ በወጣው ዓመታዊ ሪፖርት ላይ ገልጿል። አብዛኞቹ ተጎጆች ደግሞ ከአስራ አምስት ከሀያ ዘጠኝ ባለው የእድሜ ክልል ውስጥ የሚገኙ ናቸው። በኢትዮጵያም አብዛኞቹ ተጎጂዎች ወጣቶች ናቸው የሚሉ ዶክተር ዮናስ ይህም በአገር ላይ የሚያደርሰውን ሰብአዊና ኢኮኖሚያዊ ጉዳት ከፍ እንዲል አድርጎታል ይላሉ። በጣም ከፍተኛ ጉዳት ያደርሳል እንጂ በጣም በጣም ከንብረትም አንጻር፣ ከሰው ህይወትም አንጻር የፕሮዳክቲቪቲ ምክንያቱም አብዛኞቹ አደጋዎች የሚደርሱት እኮ ወጣት የፕሮዳክቲቭ የሚባለው ከአምስት ከያዘጠኝ አመት እድሜ ያለው ነው። ቁጥሮቹ የሚያሳዩት እነዚህ ታዳጊ ሀገራት ኢትዮጵያንም ጨምሮ ከሚሞቱ ሰዎች በአደጋ ምክንያት ሰለባ ከሚሆኑ ሰዎች ውስጥ ይሄኛው እድሜ ነው። በጣም ብዙ ሊድ እያደረገ ማለት በአለም ላይም ደግሞ አንደኛው ገዳይ ለዚህ ፕሮዳክቲቭ ወጣት አንደኛው ገዳይ የሆነ ምክንያት የትራፊክ አደጋ ነው። ስለዚህ እንደ ሀገር እኛም ብዙ ሎስ እያደረግን ነው እንደማለት ነው። እና ስለዚህ ይሄ ምንም ጥያቄ የ ነው ተደጋጋሚ አሁን በቅርብ ምን እንደተከሰተው አይነት አደጋዎች ይከሰታሉ። በርግጥ ከዚህ በፊትም ብዙ ይከሰታሉ። ምናልባት እንደኔ እይታ ችግሩ ምንድን ነው አደጋዎቹ ሲከሰቱ በዛች በዛች ጊዜ ወቅት የሚኖረው የሁሉም የሚመለከተው የባለድርሻ አካላት ለተወሰነች ጊዜ ብቻ ነው፣ በጣም ሆት ሆኖ ሚዲያውም የሚመለከታቸው አካላትም ትንሽ ከዛ በኋላ ይረሳል። በሀገር አቀፍ ደረጃ በ2016 ዓ ምት 3111 ሰዎች በትራፊክ አደጋ ህይወታቸውን ማጣታቸውን የኢትዮጵያ መንገድ ደህንነትና መድህን ፈንድ አገልግሎት መረጃ ያሳያል። የተቋሙ የትምህርትና አቅም ግንባታ መሪ ሥራ አስፈጻሚ የሆኑት አቶ ዮሐንስ ለማ የትራፊክ አደጋ አሁንም አገራዊ ስጋት መሆኑ ላይ ቢስማሙም ባለፉት አምስት ዓመታት ግን የሚደርሰው ጉዳት እየቀነሰ መጥቷል ይላሉም። ምናልባት ከቁጥር ደረጃ ብቻ ዘን ብለን የምንወስደው ነገር ከሆነ ለምሳሌ በሁለት ሺህ አስር አመተ ምህረት ወደ አምስት ሺህ አንድ መቶ አስራ ስምንት ሰዎች ነበረ ህይወታቸው ያለፈው ያን ጊዜ ከዘጠኝ መቶ ሺህ እንደዛም ያልዘለለ ተሽከርካሪዎች ነበሩን። በሌላ በኩል ደግሞ የሁለት ሺ አስራ ስድስትን ደግሞ ብንወስድ ከአንድ ነጥብ አምስት ሚሊዮን በላይ ተሽከርካሪዎች ናቸው ያሉት። በመንገድ ትራፊክ አደጋ ደግሞ ሕይወታቸውን ያጡ ዜጎቻችን ወደ ሶስት ሺ አንድ መቶ አስራ አንድ አካባቢ ነው የሚሆኑት። ይህንን በቁጥር ደረጃ ያየ ነው እንደሆነ ምናልባት የተወሰነ ሰና የመቀነስ ትሬንድ እንዳለ የሚያሳይ ነው በየአመቱን ብንወስደው ይሄንን የሚያሳዩ ነገሮች አሉ። ከችግሩ ግድፈት እና ካሉን የተሽከርካሪ ቁጥሮች እንዲሁም ደግሞ እንደ ሀገር ልንደርስበት ካሰብነው ደግሞ ቅደሞ የተነሳን ደግሞ እንደሆነ አሁንም ችግሩ ብዙ ያልተሻገር ነው እና ልንሰራለት የሚገባ መሆኑን የሚያሳይ ነው። ምናልባት ዓለም አቀፍ የሆነ ትሬንድ አለ። የተሽከርካሪ አደጋ የሚለካበት ወይ በመቶ ሺህ ህዝብ ነው። ከዛ ውጭ ደግሞ በአስር ሺህ ተሽከርካሪ ነው የሚለካው ያንን የሚያስተብብር እንደሆነ ለምሳሌ በሁለት ሺ አስር አካባቢ በአስር ሺ ተሽከርካሪ ሞት የነበረ የሰው ቁጥር ወደ ሀምሳ አራት አካባቢ ነበረ። ዛሬ ላይ ደግሞ ያየነው እንደሆነ በአስር ሺ ተሽከርካሪ የሚሞተ የሰው ቁጥር ወደ ሀያ ነጥብ ሰባት ወርዷል ማለት ነው ይህንንም በተሽከርካሪ ቁጥራችንም በህዝብ ቁጥሩም ከመሰረተ ልማት ዝርጋታውም ከዜጎች ከአንድ ቦታ ወደ ቦታ የመንቀሳቀስ ፍላጎት መጨመርም ከሌሎች ነገሮች ጋር እንዲያያዝም ግን በተወሰነ መልኩ የመቀነስ ትሬንድ መኖሩን የሚያሳይባቸው ሁኔታዎች አሉ። የሆነ ሆኖ ግን አሁንም የትራፊክ አደጋ ብዙ ልንሰራለት የሚገባና ብዙ ያልተሻገርነው ችግር እንደሆነ ነው ነው። የትራፊክ አደጋን ለመከላከል በሚያስችሉ ሥራዎች በበጎ ፈቃድ አሸራውን ለማሳረፍ የተቋቋመው የኢትዮጵያ መንገድ ደህንነት ማኅበር ፕሬዚዳንት አቶ ዮናስ ወልደ ሰማያት ግን የትራፊክ አደጋ አሁንም አሳሳቢነቱ እንደ ቀጠለ ነው ይላሉም። የእኛ የኢትዮጵያ መንገድ ደህንነት ማኅበር ዋና ዓላማ ይህ ጉዳይ ችግሩ ለአንድ ድርሻ አካል የሚሰጣልን የሁሉም የድርሻ አካል ሊሳተፍበት፣ ሊያስተባበር ይገባዋል ብለን እንግዲህ እንደ ማህበር በሲቪል ማህበረሰብ ተመዝግበን እኛ ከት ስንቋቋሙ አካባቢ የነበረው ቁጥር ትንሽ ከፍ ያለ ነበር። ወደ አምስት ሺ አንድ መቶ አስራ አንድ አካባቢ ነበረ። አሁን እንግዲህ በቁጥር ብዙ ጊዜ የአንድ ሰው ዋጋ አይተመንም። ታሁንም እንደምታየው በቅርብ የሚታዩት ሁኔታዎች አክሲደንቶች እየጨመሩ ይታያል። እንግዲህ የምነግር በፖሊስ መረጃ ተመዝግቦ የሚገኘውን ነው። አንዳንድ መረጃዎች እንግዲህ ወደ ፖሊስ የማይደርሱ ስላሉ ስቴክሆልደሮች መስራት የሚገባቸው ሚዲያዎች መስራት የሚገባቸው ናጓርነት መስራት አለባቸው። መንግስት መስራት ያለበት ኃላፊነት መወጣት አለበት። ሲቪል ማህበረሰቦች በገሊጦ ውስጥ ሁሉም የእኔ ያገባኛል። ይሄ ልክ መንገድ ደህንነት የሁሉም ኃላፊነት ለአንድ ማህበረሰብ ለአንድ ሰው ምንተው አለም ለዚህ ለኛ ስለሆነ እኔም ያገባኛል በሚል ሁላችንም የዳር ድርሻችንን ከተወጣን የተባለውን እቅድ መቀነስ ብቻ ሲሆን መከላከል የምንችልበት ደረጃ ላይ እንደርሳለን የሚል ነው። ዶክተር ዮናስ በበኩላቸው መንግስት የትራፊክ አደጋዎች በዘላቂነት እንዲቀንሱ የችግሩ ምክንያቶችን በጥልቀት በማጥናትና በመለየት ለመፍትያቸው በትኩረት መስራት እንደሚገባ ይመክራሉ። ግብ ማስቀመጥ አለብን። ምን መስራት አለብን? ምን ማድረግ አለብን የሚለውን ከላይ ዲሲሽን ሜከሮች ወይም ደግሞ ውሳኔ ሰጪ አካላት ትኩረት ሰጠውት በእቅድ አስቀምጠው ያንን በዛ መሰረት መስራት አለባቸው። ይሄ በጩኸት እንደዚህ ዝም ብሎ በላይ ላይ ለሚዲያ እንደዚህ ለምና የሚሰሩ ስጆታዎች እንደዚህ አይነት ነገሮች የተወሰነ ጊዜ ስሜትን ሊያነቃቁ ይችላሉ። ኦፍኮርስ ከተወሰነ ጊዜ በኋላ ግን ለውጥ ለማምጣት በጣም ቀጣይነት ባለው ሁኔታ እቅድ ላይ ተቀምጦ በአሁን ስትራቴጂ የሚባል ነገር መቀመጥ አለበት። በአንድ አመት ውስጥ በስድስት ወር ውስጥ የት ለማድረስ ነው የሚታሰበው? ያንን ለማድረስ መንስኤዎቹ ላይ ምንድን ነው መስራት ያለብን? መረጃዎቹ ይሰበሰባሉ። ከመኪና አንጻር ሊሆን ይችላል። ከሰዎቹ ከድራይቨሮች እና ከሌሎች ብሄር አንጻር ሊሆን ይችላል። ከመንገዶቻችን አሰራር ሊሆን ይችላል። ስለዚህ ዲቴል ዳታዎቹ ይሰበሰባሉ፣ መሰብሰብ አለባቸው። በቃ ትኩረት ተሰጥቶት ማለት ነው። ከዚህ በፊት የተደረሱትን አደጋዎች ግን ወደኋላ አስር ሃያዎቹን እንኳን መረጃቸውን ብንሰበስብ ወደ በደም እንደ ልክ እንደ ክራይም ኢንቨስቲጌሽን እንደ ማለት ነው ኢንቨስቲጌት ብናደርጋቸው ሰርቫይቫሎቹን እዛ አካባቢ የነበሩትን እየጠየቅን ምናምን ብንገጣጥማቸው የሚነግሩ ነገሮች አሉ። በቃ ምን ላይ መስራት እንዳለብን እና እነዛን ከለየናቸው ናቸው። እነዛን ትኩረት ሰተን የሚያስፈልገውን ወጪ በጀት ጊዜ በሙሉ መድበር ከሰራ መቀነስ ይቻላል። የተወሰነም መግታት ይቻላል። የተወሰነም በጊዜ ሂደት ወደሚፈለገው ሌብል ማምጣት ይቻላል ብዬ አስባለሁ። በኢትዮጵያ ዋነኛዎችን የትራፊክ አደጋ ምክንያቶች የመለየት ስራ ተከናውኗል የሚሉት የኢትዮጵያ መንገድ ደህንነትና መድን ፈንድ አገልግሎት የስራ ኃላፊ አቶ ዮሐንስ ለማ በበኩላቸው ማህበረሰባዊ ግንዛቤን ለማሳደግ የመንገድ ደህንነት በትምህርት ስርዓት ውስጥ እንዲካተት ተደርጎ ከ2014 ጀምሮ በአንደኛ ደረጃና ሁለተኛ ደረጃ ትምህርት ቤቶች እየተሰጠ መሆኑ ይናገራሉ። አሽከርካሪዎች ስለ መንገድ ደህንነትም ሆነ ስለ ትራፊክ ምልክትና ማመልከቻዎች የሚማሩት መንጃ ፈቃድ ለማውጣት በሚሄዱበት ሰዓት ነው። ከዛ ውጭ ግን በትምህርት ደረጃ ብዙም ስለ መንገድ ደህንነት የማይነገርባቸው ሁኔታዎች ነበሩ። ያንን የመቀየር እና አሁን በካሪክለም ውስጥ የመንገድ ደህንነት ትምህርት አንዱ እንዲሆን ተደርጎ ስራዎች እየተሰሩ ነው የሚገኙት። በሌላ በኩል ደግሞ የመንጃ ፈቃድ አሰጣጥ ሂደቱ ላይም ደግሞ የሚታዩ የተለያዩ ብልሹ አሰራሮች አሉ። ያንንም መሰረት በማድረግ ደግሞ እየተሰሩ ያሉ አሉ። ምናልባት በቁጥር መግለጽ ቢከብደኝ በርካታ የአሽከርካሪ ማሰልጠኛ ተቋማት ከማስጠንቀቂያ ጀምሮ የተሰረዙባቸውም ሁኔታዎች አሉ ማለት ነው። እና አገልግሎት እንዳይሰጡ የታገዱበት የምርመራ ተቋማትም በዛው ደረጃ አለ። ከምንም በላይ ግን ማኅበረሰብ ላይ መስራትና በቀጣይ ደግሞ የመንገድ ትራፊክ አደጋን መከላከል የሚችል ዜጋ ማፍራት ስለሚጠይቅ ያ ደግሞ በእውቀት ላይ የተመሰረተ ነው። ትልቁ እንግዲህ እየተሰራ ያለው ትምህርት ላይ ነው ማለት ነው። በሌላ በኩል ደግሞ የሕግ መላላቶች ነበሩ። በተለይ የትራፊክ እጣትን መሰረት አድርገን በምነጋገርበት ባል ለመፈጸም ሆነ ለማስፈጸም ችግር የሚፈጥሩ እና በዛው ልክ ደግሞ መላላትን ጥፋተኝነትን የሚያበረታቱ ሕጎችም ነበሩ። ስለዚህ ያንን የትራፊክ መቆጣጠሪያ ሕግን የማሻሻል ስራዎች እንደዚሁ አሁን በቅርብ ጊዜ ነው የተሰራው። ምናልባት አንድ አራት ወር ሊሆነው ነው ወደ ተግባር ራሱ ተገባል። የዓለም ጤና ድርጅት የሀያ ሀያ ሶስት ዓለም አቀፍ ሪፖርት እንደ አውሮፓውያን አቆጣጠር በ2021 በኢትዮጵያ በትራፊክ አደጋ የሞቱ ሰዎች ቁጥር 3971 መሆናቸውን ጠቅሷል። ከሟቾቹ መካከልም 79 በመቶ የሚሆኑት ወንዶች እንደሆኑ ገልጿል። በየዓመቱ በትራፊክ አደጋ ሕይወታቸውን የሚያጡ ሰዎች ቁጥር ከፍና ዝቅ ቢልም አሁንም ግን በቅርቡ በሲዳማ ክልል እንደተከሰተው ሁሉ ዜጎች በአሳዛኝ የትራፊክ አደጋ ሕይወታቸውን እያጡ እንደወጡ መቅረታቸው ቀጥሏል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።